በጽንስ ማቋረጥ ላይ የነበረውን ገደብ ያላለው ሕግ በኢትዮጵያ ተግባራዊ ከሆነበት ከ1998 ዓ ም ጀምሮ በመቶ ሺዎች የሚቆጠሩ ሴቶችን ሕይወት ማትረፍ መቻሉን ባለሙያዎች ተናግረዋል። በጽንስ ማቋረጥና በቤተሰብ ምጣኔ ላይ የሚሠራው አይፓስ አርባኛ ዓመት በአዲስ አበባ ሲከበር በተለይ በፅንስ ማቋረጥ ላይ የነበረውን ዝምታ ከመስበር አንጻር ውጤታማ ስራ ማከናወኑ ተገልጿል። የአይፓስ ኢትዮጵያን የኢትዮጵያ ዳይሬክተር ያነጋገረው እስክንድር ፍሬው ተከታዩን ልኳል። መሰረቱ በአሜሪካ ካሮላይና የሆነው የአይፓስ በኢትዮጵያ አርባኛ ዓመት በዓል ዛሬ በአዲስ አበባ ሲከበር እንደተገለጸው በዓለም ላይ ቁጥራቸው እጅግ የበዛ ሴቶች አደገኛ ለሆኑ የፅንስ ማቋረጫ አጋጣሚዎች የተጋለጡ ናቸው። 22 ሚሊዮን ሴቶች በየአመቱ በዘርፉ ባልሰለጠኑ ሰዎች አደገኛ በሆነ ሁኔታ ፅንስ ለማቋረጥ እንደሚሞክሩ፣ ከመካከላቸውም 47 ሺህ የሚሆኑት ህይወታቸው እንደሚያልፍ ተመልክቷል። ይህንን የተረዳው አይፓስ ሴቶች ዘመናዊ የፅንስ ማቋረጫ አገልግሎቶችን እንዲያገኙ ለማድረግ ሲ ሲሰራ መቆየቱም ተጠቅሷል። ከ1992 ዓ ም ጀምሮ በኢትዮጵያም መንቀሳቀስ የጀመረው ድርጅቱ በኦሮሚያ፣ በአማራ፣ በትግራይና በደቡብ ክልሎች የተለያዩ አስተዋጽኦዎችን እያደረገ መሆኑን ዳይሬክተሯ ወይዘሮ ሳባ ኪዳነ ማርያም አስረድተዋል። ወይዘሮ ሳባ ለቪዮኤ እንዳሉት አምስት መቶ ከሚሆኑ ሆስፒታሎችና የጤና ተቋማት ጋር እየሰሩ ነው። ከአስር ዓመታት በፊት የቤተሰብ ምጣኔ ተጠቃሚ የነበሩ ሴቶች ቁጥር ስምንት ከመቶ እንደነበር ዛሬ ግን ሀያ ዘጠኝ ከመቶ መድረሱን ለስኬታቸው በምሳሌነት ጠቅሰዋል። ድርጅታቸው ከዚህ አንጻር ለጤና ባለሙያዎች ስልጠና እንደሚሰጥ፣ ተቋማትንም በገንዘብና በቁሳቁስ እንደሚደግፍ ተናግረዋል። በየአመቱ ለቤተሰብ እቅድና ለዚህ ለሴፍ ኦፖርሽን ሰርቪስስ ቢያንስ ኦን አቨሬጅ የሶስት ሚሊዮን እንዳለስ የሚያክል ኢኩፕመንት እና ሰፕላይስ እንገዛለን። ጽንስ ለማቋረጥ አገልግሎት የሚውሉና ሌላው ለምንድን ነው ይውላል ያሉኝ የሶስት ሚሊዮኑ ፋሚሊ ፕላኒንግ ለቤተሰብ ምጣኔ አገልግሎት ሊውሉ የሚችሉ መሳሪያዎችን እንሰጣለን። ይሄ እንግዲህ የምንሰጣቸው መሳሪያዎች የግድ ለዚህ ብቻ ላይሆን ይችላል። ተያያዥ የሆኑ ለሴቶች ጤንነት አገልግሎት ሊውሉ ይችላሉ። እኛ ግን በዚህ እንትን አድርገን ጤና ተቋማቱ ግን ለሁሉም ሴቶችን የሚመለከት እንዲያገለግሉ ለምሳሌ ኦልትራሳውንድ ብንገዛ እርግጥ ለእነዚህ ይውላል፣ ግን ለሌላውም ሊውላል ይችላል ማለት ነው። ኢትዮጵያ በጽንስ ማቋረጥ ላይ የነበረውን ገደብ ካላላች ወይም ካነሳች ስምንት ዓመታት ተቆጥረዋል። ከከፍተኛ ክርክር በኋላ በፓርላማው የጸደቀ ሕግ ለሴቶች የሥነ ተዋልዶ ጤና ከፍተኛ አስተዋጽኦ ማድረጉ በዛሬው ሥነ ሥርዓት ላይ ተገልጿል። በጉዳዩ ላይ የተናገሩ አንድ ባለሙያም ጽንስ ስለማቋረጥ በግልጽ የማይወራበት የማይነገርበት ዘመን እንደነበር አስታውሰዋል። በኢትዮጵያ የህዝብ ተወካዮች ምክር ቤት የወጣው አዲስ ማሻሻያ ግን በዘርፉ የተሰማሩትን ባለሙያዎችና ድርጅቶች ስራ ውጤታማ ማድረጉን ጠቁመዋል። የአይፓስ ኢትዮጵያ ዳይሬክተር ወይዘሮ ሳባ ኪዳነ ማርያምም የፓርላማው ውሳኔ የበርካቶችን ህይወት ታድጓል ባይ ናቸው። አንዱ ጥያቄ ህጉ ተግባራዊ ባይሆን ኖሮ እነዚህ ሁሉ ሴቶች የት ይገቡ ነበር? አሁን ስለሚመጡም እናያቸዋለን። ህጉ ባይኖር ኖሮ ግን አይመጡም። ተደብቀው በየቦታው ነበር የሚሞቱት ማለት ነው እና ይህን ስታወዳድሩ በመቶ ሺህ ሴቶች ህይወታቸው እንዲተሩ ተደርጓል ማለት ነው። ሌላው ደግሞ በየጤናው ተቃውሞ የሚመጡት ያሉት፣ እርግጥ ሁሉም ሴት ህጉም እንዳላውቀ እየመጣ አይደለም። አንዳንዶቹ ችግር ደርሶባቸው የሚመጡ አሉ። ግን የምናየው የጤናው ስብስብ መጠኑ ቀንሷል እና ይሄ ትልቅ ለጤና ተቋማቱ ትልቅ እፎይታ ነው። ምክንያቱም ምን ያክል ገንዘብ ነበር የምናወጣው። አንድ ሴት እኮ በየቦታው ችግር ደርሶባት ስትመጣ አንዳንድ ጊዜ ለስድስት ወራት አልጋ የምትይዝበት ጊዜ ነበር፣ ያም ሆኖ ላተርፍ ማለት ነው። አሁን ግን ምናልባት በቀላል የምትድን ከሆነ በጤና ተቋማው የሚወጣውም ወጪ እየቀነሰ ነው ማለት ነው። እነዚህ እነዚህ በሙሉ ሙሉ ዶኪመንት ላልሆነው ሲ። ብዙ ጥናት ብዙ ዶኪመንቴሽን የሚያስፈልገው ነው ግን እኛ በራሳችን ስናየው ግን በጣም ብዙ ብዙ ለውጥ አለ። ከዚህም ጋር ተዳምሮ ቤተሰብ ምጣኔ መስፋፋቱ ደግሞ በምጣኔ ማጣት ምክንያት ወደ አላስፈላጊ ውርጃ ይገቡ የነበሩትን ሴቶችም ደግሞ ቀንሷል። ስለዚህ አንድ ምክንያትም ብቻ አይደለም እና ህጉ በፊትና ከመውጣቱ በፊትና አሁን ትልቅ እና አንድ ቻርት አለ እንድታየው ነው የምፈልገው። ያ ቻርት በምንደግፋቸው ጤና ተቋማት አሁን የሚመጡት አገልግሎቶች ምን ይመስላሉ፣ ከዛ በፊትስ ምን ነበረ ነው እና የጤና ውስብስብነቱ ምን ያክል ወደታች እንዳቆለቆለ ነው የሚያሳየውና ይሄ እራሱ ትልቅ ማስረጃ ነው። እርግጥ አምስት መቶ ናቸው። ትንሽ ነው ልንል እንችላለን፣ ካለው ግን እንደ አምስት መቶ ምንድን ናቸው የጤና ተቋማት ማለት ይሄ ነው እና እናንተ የምትደግፏቸው እንደደግፋቸው ግን የሌላውም እንደዚሁ በእንትን ፕሮጀክት ቢደረግ ሌላውም አካባቢ ያለው እንደዚህ ነው የሚሆነው እና ትልቅ ለውጥ ነው ያለው ትልቅ የ2005ቱን ህግ በተመለከት እርግጥ ብዙዎቹ ላያውቁ ይችላሉ ብለዋል። እርስዎም ህጉ ከወጣ በኋላ ብዙም እንዲተዋወቅ አልተደረገም። እርስዎ መተዋወቅ አለበት ብለው ያስባሉ ነው ወይስ እንዲያው አይ ይሄ ህግ ከወጣ ይቀር ብለው ወጣት ሴቶች አላስፈላጊ ነገር ውስጥ ይገባሉ ከሚል ነው ነገሩ የተደበሰበሰው ብለው ያስባሉ? አይደለም እርግጥ መውጣት አለበት እኛ በምንችለው የምናግዛቸው ድርጅቶች በዚህ በጤና ኤክስቴንሽን ምንም ምንም እየሰራን ነው። የሚገባውን ያክል ወጥቷል ወይ? አልወጣም። አልተዋወቀም። የሚገባውን ያክል አልሆንም እንጂ በሚቻለው አቅም እኮ እየተሰራ ነው። እኔ አቅሙ ስላነሰ ነው እንጂ ተቀናጅቶ ከሌላው ጋር ለፅንስ ማቋረጥ ሌላ፣ ለቤተሰብ እቅድ አንድ ሌላ መሆን የለበትም። ተቀናጅቶ ቢሰራ የበለጠ ትርጉም ይሰጠዋል እና እንደዛ ተቀናጅቶ መቀጠል መቻል አለበት። የእናንተ ድርጅት ግን በአብዛኛው ፅንስ በማቋረጥ ላይ ነው ድጋፍ የሚያደርገው። በየትኛው ዘርፍ ነው ስ ከፋፍሏቸው ስ ስንት በመቶኛ ነው ፅንስ ማቋረጥ የሚይዘው? ሁለቱን ተቀናጅቶ ነው የምንሰራው። ፅንስ ማቋረጥ ለሚያስፈልገው የቤተሰብ እቅድ ለሚያስፈልገው ብቻ የተያያዙ ናቸው ብለን ስለምናምን በሁሉም ስራችን ተቀናጅቶ ነው የምናየው። ለምንድን ነው ቤተሰብ እቅድ ካላገኘች አንድ ሴት ያልተፈለገ እርግዝና ሊያጋጥማት ስለሚችል ከዛ ወደ ጽንስ ማቋረጥ ትሄዳለች። ይህን ብናጠናክረው መጠኑን ንቀን አናጠፋውም፣ ምክንያቱም ሁሉም ሴት የቤተሰብ እቅድ ስለማያገኘው አይደለም። ብዙ ምክንያቶች አሉ ብዙ ምክንያቶች ጥናቶች አሉ ይሄን የሚያሳየው ስለዚህ ለዚህም ነው የተቀነባበረ ሁሉም አቀፍ አገልግሎት መስጠት የሚያስፈልገው ተማሪዎችም ራሳቸው ወንዶችም ሴቶችም ትምህርት ቤት ስለ ሰውነታቸው እንዲያውቁ ስለ ሰው መብት እንዲያውቁ ማሳወቅ መቻል አለብን ገና ከልጅነታቸው እና ትምህርቱንም አገልግሎትን አጠናክረን መሄድ መቀጠል መቻል ስላለብን ነው አይፓስ ከተመሰረተ ጊዜ ጀምሮ በተለይ በጽንስ ማቋረጥ ላይ የነበረውን ዝምታ ከመስበር አንጻር ውጤታማ ስራ ማከናወኑን የድርጅቱ ኃላፊዎች አምናሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ